የዓለም ዋንጫ በጀርመንና በአርጀንቲና ግጥሚያ ዛሬ ማምሻውን ይጠናቀቃል። የአዲስ አበባ ሁኔታ ለመሆኑ ምን ይመስላል? እስክንድር ፍሬው መስመር ላይ ነው። እንደምን አመሸ እስክንድር። እንደምናመሸ ሰለሞን። የት ነው ያለው? አሁን ኢትዮጵያውያን የእግር ኳስ አፍቃሪዎች በተለያዩ የመዝናኛ ቦታዎች ከአሁኑ መሰባሰብ ጀምረዋል። እንግዲህ እኔም የምገኘው ከእነዚህ ቦታዎች አንድ ባርና ሬስቶራንት ውስጥ ነው። ከፊት ለፊቴ የተለያዩ ስክሪኖች ይታይኛል። የዓለም ዋንጫውን ለመከታተልም ሰዎች ከወዲሁ ቦታ ቦታቸውን እያያዙ ይገኛሉ። ሰላም ነው። አዎ ደመቅ ያለ ስሜት ነው የሚሰማኝ። አሁን ገና ሁለት ሰዓት ያህል ጊዜ ይቀረዋል ጨዋታው ሊጀመር። ከአሁኑ ሞልታችሁታል ማለት ነው፣ የራሳችሁን አደባባይ ሰማው ስክሪኖቹ፣ የቴሌቪዥን ስክሪኖቹ እና ሌሎችም ትልቅ እስክሪኖች አሉ። ድምጻቸው ተቀንሶ ሙዚቃ ለጊዜው ከፍ ተደርጓል። ግን አሁን ከጥቂት ጊዜ በኋላ ወደ ኳሱ ይመለሳል ሰው ትኩረቱ ማለት ነው። አሁን እስከዛ ሻይ ቡና እያላችሁ ትቆያላችሁ። ለመሆኑ እንዴት ነው የሰው ስሜት አሁን? እንግዲህ ሰለሞን፣ እንደምታውቀው ኢትዮጵያ እግር ኳስ ቁጥር አንድ ተወዳጅ ስፖርት የሆነባት ሀገር ነች። በርካታ ኢትዮጵያውያንም በእግር ኳስ ያላቸው ፍቅር ከፍተኛ ነው። ለአንድ ወር እንግዲህ ትልቅ የጊዜ ማሳለፊያ መሰባሰቢያ መነጋገሪያ ሆኖ ቆይቷል። የዓለም ዋንጫ ዛሬም እንግዲህ የዋንጫውን ጨዋታ የፍጻሜውን ጨዋታ በጀርመን እና በ አርጀንቲና መካከል የሚካሄደውን ለመመልከትም እንደዚሁ በጉጉት የሚጠብቁ በርካቶች ናቸው እንደው ለመሆኑ ማን ነው ዋንጫ ይወስዳል ብሎ የሚያስበው ሰው ያነጋገርካቸው ሰዎች ወደ ማን ነው ስሜቱ እንግዲህ ሰለሞን ይሄ ለሁለት የተከፈለ ነው አንዳንዶች ከድጋፍ ስሜት የሚናገሩ አሉ አርጀንቲና የሚደግፉ ሰዎች የአርጀንቲናን ቡድን የሚያደንቁ ሜሲን የሚያደንቁ ሰዎች አርጀንቲና ዋንጫውን ይወስዳል ይላሉ ሌሎች ደግሞ እንደኔ ኳስ የሚያውቁ ሰዎች ጀርመን እንደሚወስድ እየገመጡ ነው። ሰለሞን አውቃለሁ ኳስ እንደምታወቅም እንደምትወድም አውቃለሁኝ። እስክንድር ዛሬ ጀርመን ተሸንፎ ቡድን ዳሩ ብቻ እና፣ አንተ ድጋፍህ ለማን ነው? ግምትህ ነው ወይስ ድጋፍህ ነው ይሄ? እኔ ድጋፌም ዛሬ ለጀርመን ነው። ጀርመን እስካሁን የመጣበት ሁኔታ ሰለሞን፣ አሳማኝ ነው ማለት ይቻላል። የተደራጀ ቡድን ነው በምጭት ችሎታ ላይ የተመሰረተ ቡድን አይደለም እና ከዚህም አንጻር ው ጀርመንን ስደግፍ ነው የቆየ በዚህ ዓለም ዋንጫ አሁን በግማሽ ፍጻሜውም የኳሱን ጎል የቅርጫት ኳስ አስመስሏት አይተናል። ይህንን ልክ አዲስ ክብረ ወሰን አስመዝግበዋል። እንግዲህ ብራዚልን በግማሽ ፍጻሜ ሰባት ና አንድ በማሸነፍ በርካቶች አሁን ለጀርመን ግምቱን የሰጡ ሰዎች ከሰጡት ሰዎች የተወሰኑትም ከዛ ጨዋታ በኋላ ሀሳባቸውን የቀየሩ ናቸው ማለት ይቻላል። እንዳልኩ ጀርመኖች በአንድ ኮኮብ ተጫዋቻቸው ላይ ወይ በሁለት ወይ በሶስት ኮኮብ ተጫዋቾች ላይ አይደለም የሚመሰረቱት ወይም የሚተማመኑት፣ እንደ ቡድን ነው የሚንቀሳቀሱት። ሁሉም ይጫወታል። ሁሉም ናቸው እንደ ቡድን የሚንቀሳቀሱት እና ከዚህ አንጻር በጣም የሚለው ሰው ለጀርመን ግምቱን የሰጠኝ ይመስለኛል። ድጋፍ ለአርጀንቲና የሚሰጡት ሰዎች ለምንድን ነው አርጀንቲናን የሚደግፉት? ኢትዮጵያ ውስጥ በርካታ የእግር ኳስ አፍቃሪዎች አሉ ብያለሁ። አርጀንቲና ደግሞ በታሪክም ጥሩ ውጤት ካላቸው በዚህ በዓለም ዋንጫው መድረክ ጥሩ ውጤት ካላቸው ሀገራት መካከል አንዷ ናት። ሌላው የዲያጎ አርማንዶ ማራዶና ሀገር ናት። አሁን ደግሞ በዓለማችን ላይ በኳስ እየነገሰ በኳስ ችሎታው እየነገሰ የሚገኘው የሊዮኔል ሜሲ ሀገር ናት። እሱ ነው ያላቸው ዓይንም የሚባለው እኮ አሁን። አዎ አሁን እንግዲህ ዛሬም የሚወጡ ዘገባዎች ለአርጀንቲና ውጤት ዋናው መተማመኛ ሜሲ ነው ይላሉ። እና እንዳልከው ዋናው መተማመኛቸው እሱ ነው። እርግጥ ሁሉም የአርጀንቲና ተጫዋቾች ስታያቸው በሚጫወቱባቸው የተለያዩ የአውሮፓ ክለቦች ውስጥ ታላላቅ የሚባሉ ናቸው። ግን የሜሲ ችሎታ አሁን ያለው ብቃት የእነሱንም ችሎታ የሸፈነበት ሁኔታ ይታያል እና ብራዚል ውስጥ ኔይማር እንደነበረው ቦታ አይነት ነው የሚታየው እሱ አርጀንቲና ውስጥ አ ብራዚሎች በኔይማር ሲተማመኑ እንደቆዩት እንደዚሁ አርጀንቲናዎች ደግሞ በሊዮኔል ሜሲ ላይ የመተማመን ነገር ያለ ጀርመንን ግን ከወጣ ሰለሞን፣ ለምሳሌ ጀርመን በአንድ ወቅት ስቲቭን ጀራርድ የሊቨርፑሉ አምበልና ኮፎ ተጫዋች የእንግሊዝ ብሔራዊ ቡድንም አምበል ነው የተናገረው ነገር አለ። አርጀንቲና ሜሲ አላት፣ ብራዚል ኔይማር አላት፣ ኔዘርላንድ አሪያን ሮበን አላት፣ ጀርመን ግን ጀርመን ነው የተደራጀ ቡድን ነው ወጥ ቡድን አንዳት የሚል ነገር እና ይሄ ይገልጸዋል ይመስለኛል። ሌሎቹ ሁሌ አንድ ተጫዋች ትጠር አለ የሚተማመኑበትን ተጫዋች ጀርመን ብለ ግን በቃ ቡድኑ ላይ ነው የሚተማመኑት በቡድኑ በቡድን ስራ ነው የሚተማመኑት ማለት ይቻላል። ለነገሩ ዛሬ የሚወድቅም ተጫዋች የሚኖር አይመስለኝም። ቦክስ ውስጥ እየገባ አሪያን ሮብን ማውራት ፈልጌ ይመስለኛል ደረጀ፣ የሚተማመንበት ሳይሆን ለቀልዱ ማለት ነው። ቆንጆ ቀልድ ነበር ከደረጃ ሀይሌ ጋር የሰራችሁት። አሁን ከኔና ከአንተ ውይይት በኋላም በመስታወት ፕሮግራም ላይ ይቀርባል። ኢትዮጵያዊ ኮሜዲያን ደረጃ ሀይሌ አሪያን ሮብን ለሀገሬት ከጠቀመ ድረስ እቤት የሞድቃለሁ ምናገባ መጠራጃ ቤት እንዲሆን ወድቃለሁ ብሏል ሲል ነበር እና ግርማ ደረጀን አልሰማሁም። እስክንድር በል መልካም ጨዋታ፣ መልካም ምሽት ይሁን እንግዲህ። ለአንተም ለአርጀንቲና ደጋፊዎች መልካም ውጤት ልመኛ፣ እንግዲህ የማይሆን ነገር ቢሆንም። አዎ ለሁሉም መልካሙን ብንመኝ ነው የሚሻለው። በጣም አመሰግናለሁ ሰለሞን፣ አመሰግናለሁ እስክንድር፣ መልካም ምሽት።